የአሜሪካ ድምፅ ራዲዮ ጣቢያ ነው። ከሱዳን ወደ ሁመራ ግዛት የተመለሱ ኢትዮጵያውያን ስደተኞች ወደ አገራቸው መመለሳቸው ያስደስታቸው ቢሆንም ብርቱ ችግር ላይ መሆናቸውን ግን ለአሜሪካ ድምፅ ተናግረዋል። ከስፍራው የተጠናቀረ ዘገባ ይዘናል። የሰቆጣ ቃል ኪዳን ስምምነት በመባል የሚታወቀው ሰነድ ዙሪያ የተሰናዳ ቅንብር፣ በዩናይት ስቴትስ ለሕግ የበላይነት የሚሰጥ አክብሮትና የዚህ አንዱ መገለጫ የሆነው የምርጫ ሂደት የሕግ አተያይ፣ እንዲሁም ጉዳይ ኦን የተባለው የሥራ ፈላጊዎችንና ቀጣሪዎችን አገናኝ የተንቀሳቃሽ ስልክ አውታር ለምሽቱ የተሰናዱ ቅንብሮች ናቸው። ዜናውን ተከትለውም በተከታታይ ይቀርባሉ። ሰላም ጤና ይስጥልኝ። እንደምን አመሻችሁ የተከበራችሁ አድማጮቻችን። ከቅዳሜ ሰኔ 26 2013 ዓ ም ዝግጅቶቻችን ጋር አስተናጋጃችሁ አሉላ ከበደ ነኝ። የፕሮግራም አቀናባሪያችን ብርሃን ኃይሉ ናት። አሁን የሰዓቱ የዓለም ዜና ይቀድማል። መልካም ምሽት። ጤና ይስጥልኝ። የተከበራችሁ አድማጮች ዜናውን የማሰማችሁ ሰሎሞን አባተ ነኝ። የተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት በኢትዮጵያ የትግራይ ጉዳይ ላይ ለመጀመሪያ ጊዜ ትናንት በይፋ ያደረገው ስብሰባ ያለ ስምምነት ተጠናቋል። የትግራይ ኃይሎች ተኩስ ወደ ማቆም ስምምነት መግባት እንዳለባቸው ድርጅቱ ያሳሰበ ሲሆን ተኩስ አቁም ስምምነት ላይ መድረስ ሰብአዊ ችግሮችን ከመቅረፍ ባለፈ ለሀገሪቱ ችግሮች ፖለቲካዊ መፍትሔ ለማፈላለግ ጠቃሚ እርምጃ መሆኑን ገልጿል። ትግራይ ውስጥ ያለው ሰብአዊ ቀውስ በፍጥነት እየተባባሰ መምጣቱ የተጠቆመ ሲሆን ለረሃብ የተጋለጡ ሰዎች ቁጥር ከአራት መቶ ሺህ መብለጡ ተነግሯል። የኢትዮጵያ መንግስት የሰብአዊ አገልግሎት ተደራሽነትን ለማረጋገጥ ኃላፊነቱን እንዲወጣና ሁሉም አካላት እውነተኛ የተኩስ አቁም ስምምነት እንዲያደርጉ ዩናይትድ ስቴትስ ስትጠይቅ፣ ሩሲያ ደግሞ የትግራይ ጉዳይ የኢትዮጵያ የውስጥ ጉዳይ ነው በሚለው አቋሟ ጸንታለች። የጸጥታ ጥበቃ ምክር ቤቱ አባላት ሀገሪቱ ያሉባትን የተለያዩ ፈተናዎች በአግባቡ እንዲረዱና ጥረቶቿን እንዲደግፉ በተባበሩት መንግስታት ድርጅት የኢትዮጵያ ቋሚ ተጠሪ ጥሪ አሰምተዋል። የጸጥታ ጥበቃ ምክር ቤቱ ወደ ትናንት ይፋ ስብሰባ ከመግባቱ በፊት ስድስት ዝግ ስብሰባዎችን አድርጓል። የምክር ቤቱ አባላት የሆኑት ሶስት አፍሪካውያን ሀገሮች ኬንያ፣ ኒጀርና ቱኒዚያ እንዲሁም ካሪቢያኗ ሴንት ቪንሰንትና ግሬኔዳይንስ ምክር ቤቱ በኃላፊነት መንፈስ እንዲንቀሳቀስና በአፍሪካ ጉዳዮች ላይ የአፍሪካን ድምፅ እንዲሰማ መክረዋል። በደቡብ ኢትዮጵያ ክልል በ2013 የበጀት ዓመት ከ1.4 ቢሊዮን ብር በላይ መመዝበሩን ለክልሉ ምክር ቤት የቀረበ ሪፖርት አመለከተ። ሐዋሳ ላይ እየተካሄደ ያለውን የደቡብ ክልል ምክር ቤት መደበኛ ጉባኤ እየተከታተለ ያለው ሪፖርተራችን ዮናታን ዘብዲዮስ ተከታዩን ዘግቧል። በደቡብ ክልል በአንድ ዓመት ብቻ መመዝበሩ በውል የታወቀው ገንዘብ አንድ ቢሊዮን አራት መቶ ሰላሳ ዘጠኝ ሚሊዮን ስድስት መቶ ሰማኒያ ስምንት ሺህ ብር ሲሆን የተመዘበረው በጉቦ ወይም በሙስና በታክስ ማጭበርበርና በአስተዳደር ግድፈት መሆኑን በሪፖርቱ ተገልጧል። የክልሉ መንግስት ይህንን ያስታውቀው በሐዋሳ ከተማ እየተካሄደ ባለው የደቡብ ክልል የክልሉ ምክር ቤት አምስተኛ ዙር ስድስተኛ ዓመት አስራ ሁለተኛ መደበኛ ጉባኤ ላይ ሲሆን የክልሉ ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው የዓመቱን የስራ አፈጻጸም ሪፖርት ለምክር ቤቱ አቅርበዋል። የተመዘበረውን የህዝብ ሀብት በክልሉ ጠቅላይ አቃቢ ህግ አማካኝነት የማስመለስ ስራ እየተሰራ መሆኑን የምክትል ርዕሰ መስተዳድሩ የሪፖርት ሰነድ የሚያብራራ ሲሆን ተመዘበረ ከተባለው አንድ ነጥብ አራት ቢሊዮን ብር ውስጥ ከክስ በፊት በተደረገ ድርድሮችና በፍርድ ቤት ውሳኔዎች ከሶስት መቶ ሰማንያ ዘጠኝ ሚሊዮን ብር በላይ ለማስመለስ ተችሏልን ተብሏል። የሪፖርቱ ሰነድ ገንዘቡ በነማን በየትኞቹ ቢሮዎችና ተቋማት እንደተመዘበረ ግን አይገልጥም። ይህ በእንዲህ እንዳለም አቱሪስቱ በክልሉ አንዳንድ አካባቢዎች አሁንም የጸጥታ ችግር መኖራቸውን አረጋግጧል። በአማሮ ልዩ ወረዳና በጉራ ፈርዳ ወረዳ በሽብር የተፈረጁት የሸኔና የሕወሓት የጥፋት ኃይሎችና በአካባቢው እየተንቀሳቀሱ የሚገኙ የተደራጁ ሽፍቶች እየፈጠሩት ያለው ጥቃት ለመቆጣጠር በጸጥታ ኃይሉን ከፍተኛ ጥረት እየተደረገ ቢሆንም በሚፈለገው መጠን ውጤት የተገኘበት ባለመሆኑ በቀጣይ ልዩ ትኩረት የሚሻ ጉዳይ ነው። ከዚህ በተጨማሪ በእርሻ በጤና፣ በትምህርት፣ በመሰረተ ልማት ግንባታዎች በ ሰላምና ጸጥታ ረገድ ተከናውኗል ያለዋቸውን ተግባራትና ያጋጠሙ ችግሮችን ለምክር ቤቱ በጽሁፍ ባቀረቡት ሪፖርታቸው ዘርዝረዋል። አቶ ርስቱ በተገባደረ ወር ክልሉ ለመጀመሪያ ጊዜ ነጻና ዴሞክራሲያዊ ምርጫ ማድረጉን ጠቅሶ በክልሉ በአዲስ ክልል ለመደራጀት የሚቀርቡ ጥያቄዎችን በተደራጀ ሁኔታ ለመመለስ የተሰራ መሆኑም ገልጧል። ለሁለት ቀናት የሚደረገው የምክር ቤቱ ጉባኤ አዳዲስ ሹመቶችና ተጨማሪ በጀት በማጽደቅ ነገ ይጠናቀቃል ተብሎ ይጠበቃል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም አመሰግናለሁ ዮናታን። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የሰዎችን ሕገወጥ ዝውውር ለማስቆም ተገቢውን እርምጃ አልወሰዱም ላላቸው ዐሥራ ሰባት ሀገሮች ጥሪ አቅርቧል። ማሳሰቢያው የተሰማው የሰዎች ሕገወጥ ዝውውር ዓመታዊ ሪፖርት ከትናንት በስቲያ ሐሙስ ሲወጣ ነው። ሪፖርቱ የ188 ሀገሮችን የሰዎች ሕገወጥ ዝውውርን ለመዋጋት የሚያደርጉትን ጥረት እንደያያያዛቸው በአራት የተለያዩ ምድቦች ከፍሎ ገምግሟል። በገምገማው ውጤት መሰረት ደረጃ አንድ ከሁሉ የተሻለው ሲሆን ደረጃ ሶስት ደግሞ ከሁሉ የከፋው ነው። ደረጃ ሁለትና ደረጃ ሁለት ክትትል የሚሻ ዝርዝር በሚል መካከል ላይ የተመደቡ አገሮች ተዘርዝረዋል። በደረጃ ሶስት የተቀመጡት ሀገሮች ከዩናይትድ ስቴትስ እርዳታ የማግኘት እድላቸው የሚጠብ ሲሆን ማዕቀብም ሊጣልባቸው የሚችሉ እንደሆነ ተገልጿል። በሪፖርቱ ላይ አስተያየታቸውን የሰጡት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ሰዎችን በህገወጥ መንገድ ማዘዋወር የሰብአዊ ስቃይ ምንጭ የሆነ እጅግ ከፍተኛ ዓለም አቀፍ ቀውስ ነው ብለውታል። ሕፃናትን ጨምሮ 25 ሚሊዮን ሰዎች ሰለባ የሚሆኑበት መሆኑንም የተናገሩት የውጭ ጉዳይ ሚኒስትር ብሊንከን በሰብአዊ መብቶች ላይ የሚፈጸም ጸያፍና የሰውን ልጅ ክብር የሚያጎድፍ አድራጎት ብለውታል። ሰዎችን በህገወጥ መንገድ ማዘዋወርን በመቆጣጠር እንቅስቃሴዎቻቸው ሦስተኛው ምድብ ውስጥ የተካተቱት አፍጋኒስታን፣ አልጄሪያ፣ ሚያንማር፣ ቻይና፣ ኮሞሮስ፣ ኩባ፣ ኤርትራ፣ ኢራን ኒካራጓ፣ ሰሜን ኮሪያ፣ ሩሲያ፣ ደቡብ ሱዳን፣ ሶሪያ፣ ቱርክሜንስታንና ቬኔዙዌላ ሲሆኑ በዘንድሮው ሪፖርት ውስጥ ጊኒ ቢሳው እና ማሌዥያ ተቀላቅለዋል። የዓመቱ ሪፖርት ቻይናን ዘንድሮም ደረጃ ሶስት ላይ ያቆያት ሲሆን መንግሥቷ በሺንጂያንግ ማጎሪያ ሰፈር የግዳጅ የጉልበት ሥራ የሚያሰራበትን ፖሊሲ ይከተላል የሚል ምክንያት አስቀምጧል። ከሊቢያ የሜዲቴራንያን ባህር ዳርቻ ተነስተው ወደ ጣሊያን በማቋረጥ ላይ የነበሩ ፍልሰተኞች ተሳፍረውባት የነበረችው ጀልባ ባህሩ ላይ በመሰበሯ አርባ ሶስቱ መስጠማቸውን የቱኒዚያ ቀይ ጨረቃ ማህበር ዛሬ እንደነገረው ሮይተርስ ዘግቧል። ሌሎች ሰማንያ አራት ተሳፋሪዎችን ማትረፍ መቻሉንም ማኅበሩ ገልጿል። ከሊቢያ ሰሜን ምዕራብ ዳርቻዋ ዘዋራ የተነሱት ፍልሰተኞች ከግብፅ፣ ከሱዳን፣ ከኤርትራና ከባንግላዴሽ የተሰባሰቡ እንደነበሩም ታውቋል። የድፍድፍ የከርሰ ምድር ዘይት አምራችና ላኪ ሀገሮች ድርጅቱ ኦፔክ አባላቱ ምርታቸውን መጨመር በሚችሉበት ሁኔታ ላይ የጀመሩትን ንግግር ከነገ በስቲያ ሰኞ ለመቀጠል ተስማምተዋል። ትናንት የተጀመረው ውይይት የተቋረጠው የተባበሩት አረብ ኤሚሬቶች በውሉ ሰነድ ውስጥ የሰፈሩ አንዳንድ ሀሳቦችን ባለመደገፏ ነበር። ስምምነት ላይ ከተደረሰ ላለፈው ሁለት ዓመታት ተኩል ጊዜ እጅግ አሻቅቧል የሚባለውን በአርባ ከመቶ የናረ የነዳጅ ዋጋ ለማረጋጋት እንደሚያገዝ ተነግሯል። አሁን አንድ በርሜል ድፍድፍ ዘይት 75 ዶላር ሲሆን ይህም ዓለም አቀፍ ግሽበትን እያባባሰና የኮቪድ-19 ወረርሽኝ ከፈጠረው የመጣኔ ሀብት ድቀት ለማገገም እየተደረገ ያለውን ጥረት እንደሚጎትተው ባለሙያዎች እያሳሰቡ ነው። የተባበሩት አረብ ኤሚሬቶች መንግሥት የዘይት አቅርቦቱን በቀን ከ3.168 ሚሊዮን በርሜል ወደ 3 ነጥብ 8 አራት ሚሊዮን በርሜል ከፍ የማድረግ ፍላጎት እንዳለው ከኦፔክ የወጡ መረጃዎች ጠቁመዋል። የኮሮና ቫይረስ ዴልታ ዝርያን ለመከላከል ሲባል አስትራዜኔካ ክትባትን በመጀመሪያው ዙር የወሰዱ ሰዎች በሁለተኛው ዙር ፋይዘርን ወይም ሞዴርናን እንዲወስዱ የጀርመን የክትባት ጉዳዮች ቋሚ ኮሚቴ አሳስቧል። የሰውነት የመከላከል አቅም ከሁለት ተከታታይ የአስትራዜኔካ ክትባቶች ይልቅ ለድብልቁ በጣም ከፍ ያለ መሆኑን ኮሚቴው አስታውቋል። የጀርመን ቻንስለር አንጌላ መርከል በሁለቱ ዙር ክትባታቸው የአስትራዜኒካንና በሁለተኛው ሞዴርናን መውሰዳቸው ተዘግቧል። ዴልታ በ98 ሀገሮች ውስጥ መከሰቱንና ስርጭቱ ከፍተኛም ዝቅተኛም የክትባት ሽፋን ባላቸው ሀገሮች ውስጥ እየተፋጠነ መሆኑን የዓለም የጤና ድርጅት አስታውቋል። በዓለም ዙሪያ 138 ሚሊዮን ሰው ለኮቪድ-19 የተጋለጠ መሆኑን የጃንስ ሀፕኪንስ ዩኒቨርሲቲ የኮሮና ቫይረስ መረጃ ማዕከል ዛሬ ያሳወቀ ሲሆን አሁንም በመሪነቱ ላይ ባለችው ዩናይትድ ስቴትስ 33.7 ሚሊዮን በምትከተላት ህንድ 30.5 ሚሊዮን ሰው ለቫይረሱ መጋለጡን አመልክቷል። ይህ በእንዲህ እንዳለ ኢትዮጵያ ውስጥ እስከ ትናንት ዓርብ የኮቪድ-19 ክትባት ያገኘው ሰው ቁጥር 2 ሚሊዮን 29,761 መሆኑን የኢትዮጵያ የጤና ሚኒስቴር አስታውቋል። በኮቪድ-19 4327 ሰው እስካሁን መሞቱንም አሁንም በጠና የታመሙ አንድ መቶ ሰላሳ ዘጠኝ ሰዎች እንዳሉ የሚኒስቴሩ መረጃ አመልክቷል። የተከበራችሁ አድማጮች ለዜና የተያዘው ጊዜ አበቃ። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ። ወደ አሉላ ልመልሳችሁ። አድማጮች የምትከታተሉት በ22 በ25 እና በ30 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላልፈውን ስርጭታችንን ነው። ቅዳሜ ሰኔ 26 2013 ዓ ም አስተናጋጃችሁ አሉላ ከበደነኝ አቀናባሪ ብርሃን ኃይሉ ናት። ለምሽቱ ወደ ያዝናቸው ዘገባዎችና ቅንብሮች ነው። በቀጥታም ወስዳችሁ ቀዳሚውም ወደ ወልቃይት ይወስድናል። ከሱዳን ወደ ኢትዮጵያ ግዛት ወደ ሁመራ የተመለሱ የወልቃይት ስደተኞች ወደ አገራቸው መመለሳቸው ያስደሰታቸው ቢሆንም ብርቱ ችግር ላይ ነን ይላሉ። ወደ 250 የሚጠጉ ሕፃናትን ጨምሮ 750 የሚደርሱት ከስደት ተመላሾች ሁመራና አካባቢው የሰፈሩ ሲሆን ሌሎች አስራ አምስት ሺህ የሚደርሱ የወልቃይትና አካባቢው ስደተኞች ደግሞ ወደ አገራቸው ለመመለስ በሱዳን በመጠባበቅ ላይ የሚገኙ መሆናቸውን ስደተኞቹና አስተባባሪዎቻቸው ይናገራሉ። በመጀመሪያው ዙር የተካተቱትን ከስደት ተመላሾች በሁመራ ተገኝተው ያነጋገራቸው ባልደረባችን ደረጀ ደስታ ተከታዩን አድርሶናል። ጸሀዬ ብርሄ ከሱዳን ካርቱም ወደ ኢትዮጵያ ሁመራ የተመለሱ ስደተኞችን ወደ አገር የመመለስ ሂደት ያስተባበሩ ናቸው። ሂደቱ ስለተጀመረበት የኋላ ታሪክ የሚከተለውን ነግረውናል። ታሪኩ እኛ የወልቃይት ጠገዴ ጠለምት ህዝብ ወደ ሱዳን የተሰደነው በወያኔ ምክንያት ነው አማራንን በማለታችን እናንተ አማራ አይደላችሁም፣ ትግሬ ናቸው በሚል ሰፊ ትግል ነበር። ደርግ ከወደቀ በኋላ ለሶስት ዓመት ለአራት ዓመት ታግሏል። ይሄ ህዝብ ማለት ነው። ይሄ የወልቃይት ጠገዴ የጠለምት ህዝብ ማለት ነው። በዛ ምክንያት ወያኔ እያሳደደ ሲያጠፋን እኛ ያው አሁን እንደነገሩ ወደ ሱዳን ገባ፣ ህዝቡ ማለት ነው። ከዛ በፊትም የተሰደደ እንዳነገረ ቅድም ከሰባ አንድ ሰባ ሁለት ጀምሮ የተሰደደ ህዝብ፣ ከዛ በኋላ ደግሞ ደርግ ከወደቀ በኋላ ደግሞ አብዛኛው ወያኔ ዘመቻ ስለገባበት በዛ ሱዳን ገባ ማለት ነው። ሱዳን ስንገባ ያው ሱዳን ተጠግተን እንድኖር ነው የሱዳን መንግስት፣ የፖለቲካ ጥገኝነት ሰጥቶን በዚህ አማካኝነት ስንኖር ነበር ማለት ነው። አንዳንዱ እድል የገጠመው አውስትራሊያ፣ አሜሪካ ይሄዳል የእኛ ሰው ማለት ነው። በአስተባባሪነት ተመርጠው ሁኔታዎችን ለማመቻቸት ወደ ኢትዮጵያ የተላኩት አቶ ጸሀዬ ኢትዮጵያውያኑ ወደ አገራቸው እንዲመለሱ የተደረገውም ጥረት እንደሚከተለው ያስረዳሉ መግባት አለበት የሚል ኮሚቴው ተሰብስቦ እኔን መረጠኝ እኔ ወደ ኢትዮጵያ ገባሁ ማለት ነው ምክንያቱ የገባሁበት ደግሞ ከመንግስት ተቋማት ከላይ ያሉ እስከ ታች ተነጋግረን ከየት ነው የምንሰፍረው እንዴት ነው የምንመጣው እንዴት መጓጓዝ እንዳለብን የሚል መጥቼ ቀጣ ኢትዮጵያ ገብቼ የክልል ባለስልጣን ነው ያገኘው። የክልል ባለስልጣናት፣ የአማራ ክልል ባለስልጣናት ነው ያገኘው። እነሱ አነጋገርኩ አነጋግሬ እነሱ ምንድን ነው የጠየቅኳቸው ጥያቄ፣ ሁለት ጥያቄ ብቻ ጠየቅኳቸው። አንደኛ ትራንስፖርት እንዲያጉዙን፣ ሁለተኛ ከገባን በኋላ እንዲያቋቁምን፣ ዘላቂ ማቋቋሚያ ሆነ ጊዜያዊ። ምክንያቱ ከሱዳን ሀገር የሚመጣ ሰው ባዶሆነ ምን ነገር የለውም ሲመጣ ከዚህ እንደገባ ምግብ ያስፈልገዋል፣ ውሃ ያስፈልገዋል አንድ ጊዜያዊ መቋቋም የሚባለው ፣ ሁለተኛ ዘላቂ መቋቋም ሰርቶ እንዲለወጥ የሰው እጅ ጠባቂ ሳይሆን ራሱን ችሎ አገሩን ክልሉን እንዲቀይር የሚሆን ህዝብ ስለሆነ ይህን ህዝብ እንዲረዳን ጥያቄ ያቀረብኩላቸው። ማለት ያው የክልል ባለስልጣናትም ያው ያለን አቅም እንረዳለን፣ አይዟችሁ የትራንስፖርት ደግሞ እኛ ሱዳን መግባት አንችልም። ሱዳን ገብተን እናወጣቸው አንችልም። ግን እስከ መተማ ነው፣ ከመተማ በኋላ እናጓጉዛቸዋለን የሚል ቃል ገቡልን ማለት ነው። በዚህ መሰረት እኛ ከልሳነጉፋን ጋር ተነጋገርን። ከዛ በኋላ የትራንስፖርት ትልቁ ጥያቄያችን የትራንስፖርት ገንዘብ ነው፣ ከሱዳን እስከ መተማ። ይህን ገንዘብ እንግዲህ ማን ያሰባስበው የሚል ልሳነ ጉፋን ድርጅት ከኛ ጋር እንደ አዲስ ውል ተፈራረሙ። ገንዘብ ለማሰባሰብ ተነጋግረን ገንዘብ እንዲዋጣ ተደረገ። ከዛ ሌሎች ወገኖች ደግሞ ተጨመሩብን። በአውሮፓና በአሜሪካ በአውስትራሊያ የሚገኙ የወልቃይት ጠገ ጠለምት የአማራ አስመላሽ ኮሚቴ ድጋፍ ሰጪ የሚባል አካል ደሞ አለ። እነሱም ተጨምሮብን የኛ ማለት ነው ተጨምሮ እነሱም ትልቅ አስተዋጽኦ አደረጉልን። አሁን እነሱም ከጎናችንን ብለው ያው የተወሰነ የማይናቅ እርዳታ አድርገውልናል። በዋንነት ግን ይህን ስራ የሚሰራው ያለ ልሳነ ጉፋን ድርጅት ነው። ስንት ናቸው የመጣችሁት ወደዚህ? አሁን ሁለት ዙር አምጥተናል። የመጀመሪያ ያመጣናቸው 259 ሷ መጥተናል። ከዛ ቀጥለን መጀመሪያ፣ ይህ የሚገርም ነገር እኛ ይህን ህዝብ ለማስወጣት ስናስብ መጀመሪያ በጣም የባሰበት ቦታ ነበር አምራ ኩባ የሚባል ቦታ ማለት ነው። እዚ አምራ ኩባ ማለት ከዚህ የሄዱት በጦርነት ምክንያት ተፈናቅለው የስደተኞች ካምብ ነው። ከዛ ካምብ የሚኖሩ ወገኖቻችን ነበሩ። ካምብ፣ የዱሮ ካምብ ነው። አምራ ኩባ ማለት የዱሮ ካምብ ነበር። ወያኔ ዘግቶታል። ግን ህዝባችን አንሄድም ወያኔ እስካለ ድረስ ከኢትዮጵያ አንሄድም ብሎ የቀረ ሌሎች ህዝቦች ገብተው የእኛ ህዝብ እዛ ይኖር ነበር። አሁን ያን ካምብ አሳድሶ የሱዳን መንግስት አዲሱ ተፈናቃይ ወደዛ ውስሉ አሳፈሯቸው። እዛ ሲያሰፍራቸው ማስፈራራት ጀምሮ እና እናጠፋቸዋለን፣ እናንተ ወልቃይቶች አማራዎች እናጠፋቸዋለን፣ እንገድላቸዋለን ዚያን ከርማቱም እያሉ እንዲያውም በሱዳኑ ወታደር ተፈትሾ ወደ ሁለት ሞቶ የሆነ ገጀራና ካራ ተገኝቷል ከካምቡ ውስጥ ማለት ነው። በዛ ምክንያት ከዛ የነበረ አማራ ጠቅላላ እንዲወጣ ይደረግ ተብሎ ከተማካክረን እንዲወጣ ተደረገ ማለት ነው። መጀመሪያ ሁለት ሞቶ ሀምሳ ዘጠኝ አወጣን። ከዛ ቀጥለን ደግሞ ሞቶ ዘጠና ሁለት ከሱ ወጣን ከካርቱም ጋር ማለት ካርቱሞ 275 ሰው አውጥተናል ማለት ነው። ጠቅላላ ወደ 770 የሚሆን ሰው አምጥተናል ከሱዳን ማለት ነው። ስደተኞቹ ከተመለሱ በኋላ አሁን ስላሉበት ሁኔታ አንዳንዶቹን አነጋግሬ ያለው ችግር ላይ መሆናቸውን ይገልጻሉ። ለምሳሌ አቶ አብርሃ ሀጎስ እንዲህ ይላሉ። አሁን ያለንበት ሁኔታ ምንም ነገር የምንይዘው ነገር የለም፣ በጣም አስቸጋሪ። ውሃ የለም። የተነገርነው ወይም የሰማነው ነገር በተግባር አላየነውም። እስካሁን ባየር ላይ ነው ያለነው። ምንድን ነበር የሰማችሁት? አቀባበል ጥሩ ይደረግላቸዋል። ከዚያ ሲመጣ እርዳታ አለ፣ ውሃ ምንም ችግር የላቸውም። ካርቱም የሚኖር ሰው ለቀን ሶስት ጊዜ ውሃ ይታጠብ ተብሎ ወደዚህ ሊመጣ ቻለ። የቀን ሶስት ቀን አንድ ቀን አልታጠብን ነው አሁን ከመጣ ጀምር። ነው የሚረዳን ነገር የለም። ሀገሪቱም እንዲረዳዳ አልቻለም፣ አልተረዳንም። ሁኔታው በጣም ያሳስበናል። ያጸጽታ ሁኔታ፣ የአቀማመጥ ሁኔታ ለእኛም ህዚ ተወክሎ ወይይዞ የሚለነሱ አላገኘንም እስካሁን ድረስ፣ በሀይላችን ወይም በዝጋፌድ ሁን እኔ ያለን እስካሁን ብዙ ችግር። አንዳንዶቹም በቤተሰብ መበተን የተነሳ ሙላታ የስነ ልቡና ችግር የደረሰባቸው መሆኑን ይናገራሉ። ለምሳሌ አቶ ሞላ ታደሰ እሳቸው ከሱዳን ወደ ኢትዮጵያ ተመልሰው ሲመጡ ኢትዮጵያ ውስጥ ማይካድራ የነበረች ልጃቸው ደግሞ ወደ ሱዳን የተሰደደች በመሆኑ የተላለፉ መሆኑን ገልጸውልኛል። ከአባቴ ጋር ነበርኩ። ምሽት ነበረችኝ፣ አንዲት ልጅ ነበረች። የዛን ጊዜ እነሱን ጥያቸውን ሄድኩ። ከዚያን ጊዜ ጀምሮ አላገኘኋትም። እስካሁን በቴሌፎን ስንገናኝ ነበር። ከዚህ ደግሞ አንድ የትግራይ ልጅ አግብቷት ነበር። እኔ ወደዚህ ስመጣ ደግሞ ማይካድራ ተፈናቅለው እነሱ ደግሞ ወደ ሱዳን ገብተዋል። ልጅንም አላገኘኋትም። አብዛኞቹ ስደተኞች በችግር ላይ መሆናቸውን ቢገልጹም እንደ አቶ ማለደ ንጉሴ የመሳሰሉት ደግሞ ተመልሰው ለአገራቸው በመብቃታቸው ብቻ ደስተኞች መሆናቸውን ይገልጻሉ። እርግጥ ምንም እንኳ የሀገሪቱ ችግርና ኢኮኖሚ ቢኖር፣ እኔ እንደ ችግር አላየ። ምክንያቱም ችግሩ ከሀገሩና ከሕዝቡ ጋር እስከሆነ ድረስ የግሌ አይደለም። ያው አብሮ የመጣ ችግር ነው። ምንም አይደለም። ዋናው ትልቁ ነገር እኔ ሳልበላም ደስ ብሎኝ ገላይ ሰድጄ ተኝቼ ስለማድር ያለሁ ወያኔ በመውደቁ ትልቅ ደስታ ስለሚሰማኝ ችግር እንደ ችግር አላየ። ወያኔ በመውደቁ ብቻ ለሀገሬ መሬት በመብቃቴ ብቻ ደስታና ጥገባል እንጂ፣ እርግጥ በሀገሪቱ ውስጥ አንደኛ ውሃ የለም ኤሌክትሪክ የለም። ሁለተኛ ደግሞ ትንሽ የኑሮ ውድነት አለ። ያው በስደት ሀገር ስለነበርነ ይዘን የመጣነው ነገር የለም። የመንቀሳቀሻ የትራንስፖርት ትንሽ የኢኮኖሚ እጥረት አለ። ግን ያ እጥረት እኔ እንደ እጥረት አላየውም። ወያኔን በመውደቁ ብቻ እኔ ሳልበላም ጠግቤ እንማድር ያለሁ ኦፍ የት መስገን ብዬ ስለዚህ፣ ደስተኛ ነኝ አገሬ ብቻ ለሀገሬ መሬት በመብቃቴ ትልቁ በእግዚአብሔር ኃይል ሁለተኛው በልሳን ጉፉአል ድጋፍ ለሀገሬ መሬት በመብቃቴ ትልቅ ደስተኛ ስደተኞቹ ወደ አገራቸው ከተመለሱ በኋላ የሚያስፈልጓቸው በርካታ ነገሮች መኖራቸውን የሚገልጹት አቶ ጸሐዬ ብዙ ነገሮች ወድመው የቆዩ ቢሆንም መንግስትም ሆነ ህዝቡ ግን ይህንንም ከግምት አስገብቶ አንዳንድ እርዳታዎችን እንዲያደርግላቸው ይጠይቃሉ። አሁን ያለው ሁኔታ ይሄ ማህበረሰብ ከመጣ በኋላ የሚያስፈልጉት ነገሮች አሉ። የሚያስፈልጉት ነገሮች ደግሞ ቅድም እንደተባለው ወያኔ አውድሞት ነው የሄደ እንዳለ ዞኑ ማለት ነው። እንዳለ ዞኑ ጨለማ ነው። ከጥቅምት አራት ጀምሮ መብራት የለም እዚህ ዞን ማለት ነው። የህዝባችን ችግር ነው። ውሃውም እንደዛው ችግር አለ። ይህ መንግስት አሸኳይ መፍትሄ እንዲሰጠን እንፈልጋለን። እኛ በመንግስት ደረጃ ማለት ነው በፌዴራል ይሁን በክልል ይሁን ማለት ነው። ከዛ የዞናችን ችግር የእኛም ችግር ነው። እንቋቋመዋለን። ዝሮ ዝሮ እኛ ዋናው እንትናችን ሀገራችን መግባት ነው። ህጻናታችን አግኝተን አሁን ሰላም ነው ያለ። እንደምታየው መጥተሃል አንተ ከጎንደር ተነስተን ስንመጣ ሁሉ በረሃ ሰላም ነው ያለ፣ ኮሽ ሚል ነገር የለም። በዚህ በኩል ደስተኞች ነን እኛ ማለት ነው። ዋናው ነገር ግን ይህ ህዝብ የሚያስፈልገው ከአሁኑ ጀምሮ አልሚ ምግብ። ህጻናት ወደ 241 ህጻን አለ ከአምስት ዓመት በታች ማለት ነው። ስደተኞቹ 241 ህጻን አለ። ይህ አሁን እነዚህ ህጻናት ገንቢ ምግብ ያስፈልጋቸዋል። የተለያዩ ምግብ ያስፈልጋቸዋል፣ እንደገለጸው ወንድሜ ማለት ነው። ስለዚህ ይሄን በአሸኳይ መርዳት እፈልጋለሁ የሚል አካል ከተማ መጥቶ መርዳት ይችላል፣ ወይና የሰፈራ ቦታ አለ፣ እዛ መጥቶ መርዳት ይችላል። እኛን ማነጋገር ይችላል ማለት ነው። ሁሉ ኢትዮጵያዊ መንግስት ብቻ አይደለም። አሁን መንግስት ጫና አለበት። አሁን እንደምታየው ጦርነት ነበር፣ ከዛም የውጭ ጫናዎች፣ ብዙ ችግሮች አሉ በኢትዮጵያ ውስጥ ማለት ነው። ስለዚህ እኛን መርዳት የሚፈልግ ማንኛውም ኢትዮጵያዊ መርዳት ይችላል። እንዲረዳን ደግሞ አደራ እንላለን እኛ ማለት ነው። ምክንያቱም አሁን የተሰጠነው መኖሪያ ጊዜያዊ ነው። ዘላቂ ሳ የሚል ጥያቄ ይመጣል ማለት ነው። ምክንያቱ እኛ የምንኖረው የራሳችን ቤት እንዲኖረን ነው የምንፈልገው። እኛ የራሳችንን ቤት እንዲኖረን ደግሞ መንግስት ይሁን በጎ አድራጎት ድርጅቶች ይሁን በውጭ ሀገር ያሉ ኢትዮጵያውያን፣ በመላው ኢትዮጵያ ይሁን እኛ ማገዛል። ምክንያቱ ይህን ህዝብ የተበደለ ህዝብ ነው። ከማንኛውም ኢትዮጵያዊ ወያኔ ግፍ ያላደረሰበ ኢትዮጵያዊ የለም። ግን የኛ የተለየ ነው። የተለየ ግፍ ስለደረሰብን አሁን ደግሞ ወደ ቀያችን ስለመጣን ይህን የኢትዮጵያ ህዝብ እፎይ ብሎ በሁለት እጁ ዘርግቶ እንዲረዳ እንፈልጋለን እኛ ማለት ነው። ስለዚህ እስካሁን ማን ነው እየረዳቸው ያለው? መንግስትስ ምን እያደረገላችሁ ነው? ሰኔ ሁለት ነው የገባ ነው ኢትዮጵያ ምድር የደረገጥን ማለት ነው። እስካሁን ምንም አይነት እርዳታ አልመጣም። ምክንያቱ እኛ እርዳታ እንዲመጣ ህዝቡ እርዳታ እንዲረዳ ምግብ እንዲቀርብበት ቃል ገብታል መንግስት ራሱ ማለት ነው። ምክንያቱ እኛ ጥያቄያችን ከክልል አይደለም ከፌዴራል ጀምረን ነው ደብዳቤ ጽፈን ጠቅላይ ሚኒስትር፣ ውጭ ጉዳይ ሚኒስትር፣ ሰላም ሚኒስትር ይህ ሁሉ ደብዳቤ ጽፈናል። ገና ከመጣታችን በፊት ቅድም የገለጽኩት ማለት ነው። ከዛ የወልቃይት ጠገዴ ሰቲት ሁመራ አስተዳደር ጊዜ አስተዳደርም ደብዳቤ ጽፈናል። የዞን አስተዳደሮች ያው እንደምታውቀው ዞን አዲስ ነው። አዲስ መዋቅር ነው። አንዳንድ ተቋማት እንዲያውም ገና ያልተዋቀሩ ተቋማት ምንም አሉ ማለት ነው። ስለዚህ እስካሁን መንግስት የመጀመሪያው የገቡ ወገኖቻችን ወይናት ያረፉት በሁለተኛ ቀን ነበር እርዳታ ይመጣ እርዳታ መጥቷል፣ ግን በቂ አይደለም። እርዳታ ትንሽ ነው። ምክንያቱ ህዝቡ እንዳልኩ ከዜሮ ነው የሚመጣ ያለ። ከዛ እኮ ዝም ብሎ ሲነግድ ሲያርስ አልነበረም ተደብቆ እለት እንጀራው ሲገፋ የነበረ ስለሆነ ሲመጣ ባዶ ነው ይመጣል። ልክ ሲመጣ ደግሞ ከዚህ እርዳታ ያስፈልገዋል፣ እንክብካቤ ያስፈልገዋል ራሱ እስከሚችል። የእኛ ህዝብ ደግሞ መለመን አይወድም። ሰርቶ ሚበላ ነው የሚፈልገው። ለተወሰነ ጊዜ ነው የሚያስፈልገው። ስለዚህ መንግስት እስካሁን በጣም ዝቅተኛ የተባለ እርዳታ ነው ያደረገልን። ለቀጣዩ መንግስት ትኩረት የከተማ አስተዳደር ግን በዚያ በዚያ አጋጣሚ ላመሰግነው የምፈልገው የከተማ አስተዳደር የሴት ስትመራ አስተዳደር ለእኛ ተባለ ሳይሆን ለሌሎች ከዛ በፊት ብሎ የመጣ ትንሽ ነበር እርዳታ። አሁን ቅድም የገለጹት የተወሰነ እርዳታ ሰጥቷል አስተዳደሩ ማለት ነው። በክልል ደረጃ በፌዴራል ደረጃ ግን የመጣ ነገር የለም፣ እስካሁን እርዳታው አልተሰጠም እስካሁን። ስለዚህ መንግስት እኛ ኑ ቀበላችኋለሁ ብሎ ቃል እንደገባው መሰረት ከዚህ ከገባን በኋላ ደግሞ ማምጣት አለበት። በጣም ብዙ ህዝብ አይደለም እዚህ ዞናችን እኮ ብዙ የሚረዳ ህዝብ ቢኖር በጣም ስድስት ሚሊዮን ህዝብ እኮ እየተረዳ ነው እኮ የትግራይ ህዝብ አይደለም እኛ ከሱ ከነሱ የተለየ ህዝብ ቃ አለ። ምክንያቱም ሰላሳ ዓመት አርባ ዓመት ተፈናቅሎ የነበረ ህዝብ ከዚህ ሁመራ የሚገርም ከዚህ ሁመራ ከተማ መተን አንድ ባላባት የሚባል ነገር መጥቶ ያየን ሰው የለም። ምክንያቱ የለም፣ ተባሯል፣ ተሰዷል። የትኛውን ባላባት ከዚህ ያየን ሰው የለም እስካሁን እንጂ ሁመራ እኮ ድሮ ዘጠና ፐርሰንት እኮ ከዚህ ባላባት ነበር የብሄር ብሄረሰቦች መኖሪያ ነበረች ሁመራ ድሮ ማለት ነው። ስለዚህ አሁን ግን መተን የትኛው የወልቃይት ጠገዴ ጠለምት የትኛውም አማራ ማነው አቀባበል ያደረገልን ሰው የለም። አቀባበል ያደረጉልን የአስተዳደሩ የዞኑ አስተዳደሮች አቀባበል አድርገውልና በወቅቱ ከዛ በኋላ ሳ የሚ ጥያቄ ግን አልተመለሰም ማለት ነው። ስለዚህ በዚህ በኩል የኢትዮጵያ ህዝብ ከጎናችን እንዲቆም ጥሪያችን እናቀርባለን እርዳታ እጁን እንዲዘረጋ በሁሉ ከየት ነው እንኳን መጣችሁ ብሎ እንዲያየን እንፈልጋለን። ይህም ሆኖ አሁንም በሱዳን የሚኖሩና ወደ አገራቸው መመለስ የሚፈልጉ ከ1500 በላይ የወልቃይ ጠገዴና ሁመራ አካባቢ ነዋሪዎች በሱዳን የሚገኙ መሆኑን አቶ ፀሐዬ እንደሚከተለው ይገልጻሉ። ስለቀሩት ሰዎች አሁን የኛ እየተጣዋበቁ ነው ማለት ነው። የተጣዋበቁ ነው ወሰዱን ብሎ በጣም ያስጨነቁ ነው እየደወሉ ማለት ነው። በዝግጅት ላይ ስላሉ ማለት ነው። አሁን የመጀመሪያው ዙር ከካርቱም ያመጣ ናቸው። ሁለተኛ ዙር ነው የምናመጣ ማለት ነው። ከሁለተኛ ዙር ደግሞ ወደ ሁለት መቶ ሃምሳ ተዘጋጅተዋል አሁን ማለት ነው። ጠቅላላ ከ3500 በላይ ነው ያለ እዛ ማለት ነው። ሱዳን የተዘጋጀ የተመዘገበ ማለት ነው። ምክንያቱ ሁሉ 15000 ምናምን መዘገብ አትችልም በአንድ ጊዜ። ስለዚህ አሁን ግን ወደ ተመዝግበ ከ3000 በላይ መሆን ተዘጋጅተዋል። ቀስ በቀስ ነው የምናመጣቸው። በአንድ ጊዜ ልናወጣቸው አልቻልንም። ከ15000 በላይ ይሆናሉ። ጠላላ ከወልቃይት ጠገዴ የጠለምት ማለት ነው። ተፈናቅሎ ለበርካታ ዓመታት ይህ ሕዝብ ይሄ ተፈናቅሎ በነገራችንና በወያኔ ጊዜ ነው በጥናታችን ያረጋ ሲያረጋግጥ ነው ነው። ስለዚህ ይህን ህዝብ እናገባዋለን። ቀስ በቀስ ይገባል አገሩ። ሁለት ማለት ነው። ስደተኞቹን ወደ አገራቸው እንዲመለሱ በማድረግ የረዱት በሰሜን አሜሪካ የሚገኙት የልሳነ ግፉዓን ማህበር ሊቀመንበር አቶ አብዩ ብለው ኢትዮጵያውያኑ ወደ አገራቸው እንዲመለሱ ስላደረጉበት መንገድና ዓላማ የሚከተለውን ገልጸዋል። ሱዳን ከሚገኙ ወገኖቻችን ጋር የተገናኘ ነው። ያው የትግላችን አካል ናቸው። ልሳነ ግፉዓን ድርጅት የሚታገለው ለወልቃይት ጠገደ የጠለምት ህዝብ እውነተኛ ልሳን መሆንና በግፍ የተነጠቀ መሬቱን አስመልሶ ህዝቡን ከዘር ማጽዳት ወንጀል ለመከላከልና ወደ ቦታው ወደ ርስቱ ወደ ቀደመ ርስቱ መመለስ ነው እና ከዚህ አንጻር እነዚህ ወገኖቻችን ላይ በመላው ዓለም ከሚገኙ የወልቃይት ጠገዴ የጠለም ተወላጆች ጋር ላለፉት አስራ አምስት ዓመታት በመሪ ድርጅትነት ስንታገል ቆይተናል። እና እነዚህ ወገኖቻችን ሱዳንም ያሉት የዚህ ትግል አካል ናቸው። እንግዲህ ከስህነ ወያኔ አራት ኪሎ ቤተ መንግስት መወገድ በኋላ ሁለተኛ ፌዝ ያደረግነው ወይም የትግላችን ሁለተኛ ግብ ህወሀትን አስወግዶ በወረራ ከአስራ ዘጠኝ ሰባ ሁለት ዓመተ ምህረት ጀምሮ ትህነግ በወረራ የያዘውን የወልቃይ ጠገድ የጠለምት መሬት ከተመለሰ በኋላ ህዝባችንን ወደ ርስቱ መመለስ ነው። ወደ ቦታ ወደ ቀዩ መመለስ ነው እና የዚህ አጠቃላይ በመላው ዓለም የተበተነውን የወልቃይ ጠገድ የጠለምት ህዝብ ወደ ርስቱ የመመለስ ፕሮጀክት አለን። የመመለስ አላማ አለን። የዛ አላማ የመጀመሪያው ፌዝ ላይ የተቀመጡት ሱዳን የሚገኙት ወገኖቻችን ናቸው እና እነሱ በከፍተኛ አሁን ሱዳን ውስጥ ባለው አለመረጋጋት ምክንያት የሚኖሩበትም ሀገር ከሌሎቹ ዓለም ከሚኖሩ የወልቃይት ጠገዴ የጠለምት ተወላጆች አንጻር በከፋ ድህነት ውስጥና ችግር ውስጥ ስለነበሩ እነሱን ቅድሚያ ሰጠን። እነሱን የመመለስን ወደ አገራቸው ወደ ትውልድ ቦታቸው የመመለስን ፕሮጀክት ቅድሚያ ሰጠን ሰርተናል። ያ የዛ ሂደት አካል ነው። እነሱ የዛ ጉዞ ወይም የዛ አላማ አካል ናቸው። እንግዲህ በዚህ ውስጥ በሶስት ዙር ወገኖቻችንን ከሱዳን መልሰናል። የመጀመሪያው ያደረግነው ግን አምራኩባ ውስጥ ይኖሩ የነበሩ በከፋ አደጋ ውስጥ ያሉ በተለይ አምሪ የሚባለው የማይካድራን ህዝባችንን የአማራ ተወላጆች ጨፍጭፎ የሄደው ቡድን የሚኖርበት ስደተኛ ካምፕ ነው። ስለዚህ ከዛ ያሉትን ወገኖች የማውጣት ወደ ሰባት መቶ የሚጠጉ ወገኖችን ማውጣት ቅድሚያ ሰጠን፣ እነሱ በቅድሚያ አውጥተናል። ከዛም በቀሪው የሱዳን ክፍል የሚኖሩትን እንዲሁም በማውጣት ላይ እንገኛለን። የቀሩም ወገኖቻችን አሉ። እሱ ቀጣይ ሂደት ነው። ስደተኞቹ የሚመለሱበት የወልቃይት ጠገዴና ጠለምት አካባቢ ወደ ትግራይ ክልል እንዲካለል ከተደረገበት ጊዜ በኋላ ላለፉት ሰላሳ ዓመታት በትግራይ ምዕራባዊ ዞን ተከልሎ በትግራይ ክልል ይዞታ ስር ከሚገኙ አካባቢዎች አንዱ ሲሆን በአማራው ልዩ ኃይል እንደገና ተመልሶ በኃይል ከተወሰደ በኋላ የይገባኛል ክርክር እያስነሳ ያለ እልባት ያልተሰጠው አካባቢ መሆኑም ይታወቃል። ከስደት ተመላሾቹ ስላሉበት ሁኔታ ምላሽ እንዲሰጡን ከአማራው ክልል ባለስልጣናት ተደጋጋሚ ሙከራል ብናደርግም ምላሽ ለማግኘት አልቻልንም። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን። በቅርቡ በኢትዮጵያ የተካሄደውን ስድስተኛውን ብሔራዊ ምርጫ ሂደትና የተዛመዱ ጉዳዮችን ተከታትሎ ለመዘገብ ወደዚያ ያቀናው ድርጀ ደስታ ወደ ወልቃይት አቅንቶም ያጠናቀረውን ዘገባ ነበር ያደመጥ ነው። ድርጀን ለዘገባው አመሰግናለሁ። አድማጮች በተያያዘ ርዕስ በዘገባው የተነሳው አካባቢ በሁለቱ ክልሎች በአማራና በትግራይ ክልሎች ይገባኛል ጥያቄ እየቀረበበት ሲሆን በቅርቡም የህወሀት አመራር አባልና ቃል አቀባይ አቶ ጌታቸው ረዳ ለሮይተርስ በሰጡት አስተያየት ወደ አማራ ልንዘምት እንችላለን ማለታቸው ተዘግበዋል። የአማራ ክልል ብልጽግና ጽህፈት ቤትን በበኩሉ በሰጠው ምላሽ አልታገስም ማለቱ ተሰምቷል። አድማጮች የምትከታተሉት በ22 በ25ና በ31 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ተከታዩ ቅንብር ደግሞ የሰቆጣ የቃል ኪዳን ስምምነት ይለናል። የሰቆጣ የቃል ኪዳን ስምምነት ይባላል። ከስድስት ዓመታት በፊት ተግባር ላይ የዋለው ሰነድ አብይ ዓላማውም እናቶችና ሕፃናት የተመጣጠነ ምግብ ያገኙ ዘንድ በተለይም ሴቶች የጓራ አትክልትና የእንስሳት ተዋጽኦ ምርቶችን በማልማት በምግብ ራሳቸውን እንዲደግፉ ማገዝን ይጨምራል። በሕፃናት ላይ የሚታየውን የእድገት መቀጨጭና የመቀንጨር አዝማሚያ እንደ አውሮፓውያን ዘመን አቆጣጠር በ2030 ዓ ም በሚመጡት ዘጠኝ ዓመታት ውስጥ መሆኑ ነው። ችግሩን ሙሉ ለሙሉ ከአገሪቱ ለማስወገድ ያለመ ስምምነት ነው። በተያያዘም ርዕስ የኢትዮጵያ የሴቶች የሕፃናትና የወጣቶች ሚኒስቴር በቅርቡ በተለይ ዕድሜያቸው ከሁለት ዓመት በታች የሆኑ ሕፃናት የዕድገት መቀጨጭ በሰፊው በታየባቸው በአማራና በትግራይ ክልሎች ላይ ትኩረት ማድረጉን አመልክቷል። ኤደን ገረመው በሚኒስቴር መስሪያ ቤቱ የሕፃናት ዘርፍ ባለሙያ የሆኑትን አቶ መስፍን ሽፈራውን አነጋግራ ያቀናበረችውን ዝግጅት ይዛ ቀርባለች። አቶ ሽፈራው የሰቆጣ የቃል ኪዳን ስምምነትን ምንነት በሚያብራሩበት ይጀምራሉ። ይህ ሰቆጣ ስምምነት የሚባለው እንደሚታወቀው በሀገራችን ላይ በተለያዩ አካባቢዎች የአመጋገብ ስርዓታችን እና ባህላችን የተወሰኑ አካባቢዎች ላይ የግንዛቤ እና የእውቀት እጥረት ስላለ ከዛ አመጋገብ ጋር ተያይዞ የሚከሰት ችግር አለ። ያም ችግር ለመቅረፍ ይቻል ዘንድ በሀገሪቱ አጠቃላይ ጥናት ተጠንቷል። ይህ ጥናት ከተጠናበት ጊዜ አንስቶ በሚኒስትሮች የሚመሩ የተለያዩ አካላት ይህንን ፕሮግራም እንዲያውቁት ግንዛቤ እንዲያገኙ ከተደረገ በኋላ ችግሩ በስፋት ያለባቸው ክልሎች ተመርጠው የሙከራ ትግበራ እንዲጀመር የተደረገበት ፕሮግራም ነው። ይሄ ችግር በአማራና በትግራይ ክልል ትንሽ ሰፋ ስለሚል፣ በዛ ያንን ተሞክሮ ወስደን የማሳ ስራ እንሰራለን ብለን የተጀመረ ፕሮግራም ነው። የቃል ኪዳን ስምምነቱ ወደ ስራ የገባው መቼ ነው? ምን አይነት ይዘቶች አሉት የሚለውን እስቲ ንገሩኝ። የቃል ኪዳን ስምምነቱ ወደ ትግበራ የተጀመረው በሁለት ሺ ሰባት ነው። በሁለት ሺ ሰባት ሲጀመር ሚኒስትሮችና የተለያዩ አካላት በቦታው ተገኝተው ችግሩን በስፋት እና ጥልቀት ካየ በኋላ ይህንን ነገር ያው በአጠቃላይ አገሪቱ ለመተግበር የበጀትና የአቅም ውስንነት ስለሚኖር የተወሰኑ ኤሪያዎች ነው ጀምረን ወደ ቀጣይ ማስፋት አለብን በሚል እሳቤ የተጀመረ ፕሮግራም ነው። ያ ፕሮግራም ሲጀመር ደግሞ ችግሩ የሚሰፋው በሴቶችና በህፃናት ላይ ነው። ይሄ ችግር ደግሞ ያው ህፃናቱ ላይ ከአመጋገብ ጋር ተያይዞ በአእምሮም በአካልም ከፍተኛ የሆነ ችግር ከማስከተሉም ይበልጥ ደግሞ ሀገሪቱ በኢኮኖሚ እንድትጎዳ እያደረገ ህፃናቱም ለወደፊቱ ተስፋ እንዳይኖራቸው የሚያደርግ በጣም ተስፋ የሆነ ችግር ስለሆነ ያንን ችግር ለመቅረፍ ሴቶች ላይ እና ህፃናት ላይ በስፋት ቢሰራ ጀኔሬሽኑን መቀየር ይቻላል የሚል ታሳቢ ተደርጎ የተጀመረ ፕሮግራም ነው። እንግዲህ ቅድምም ጠቀስ ሊያደርጉት ሞክረዋል ትኩረት የተሰጠባቸው ቦታዎች እንዳሉ እና በአሁኑ ሰዓት የሰቆጣ ቃል ኪዳን በየትኞቹ የሀገሪቱ ክፍሎች ነው ተግባራዊ የተደረገ ያለው አሁን? ኦረዲ በሁለት ክልሎች በአማራ ሀያ ሰባት ወረዳዎች በትግራይ አስራ ሶስት ወረዳዎች ላይ እየተተገበረ ይገኛል። ከቅርብ ጊዜ በኋላ ኦረዲ የሚሰፋ የመንግስት ፕሮግራም አለ። እሱን ለማስፋት ወደ ሁለት መቶ ወረዳዎች ላይ ለመቀጠል በዝግጅት ላይ ነው የምንገኘው። እንግዲህ የህጻናት የመቀንጨር ችግር የእናቶችም የምግብ እጥረት በእነዚህ አካባቢዎች ምን ያህል እየሰፋ ነው? አሁን ህጻናት ላይ ስንል አንዳንዶቹ ከግንዛቤ እጥረት የተነሳ ህጻናቱም የተለያዩ ባህሎች፣ ወጎች፣ አስተሳሰቦች ስላሉ እያለም ያለመመገብ ችግር አለ። በተለይ ከጡት ማጥባት ይጀምራል ከተወለዱ በኋላ ከመወለዳቸው በፊት እናቲቱ በቂ የሆነ በስራተ ምግብ የበለጸገ ምግብ መመገብ እንዳለባት ታሳቢ ይደረጋል። ያንን ታሳቢ ሳታደርግ ወረዴ በባህል የተወሰኑ ነገሮች ከእውቀትም ከግንዛቤ ጦር ጋር ተያይዞ የተወሰኑ ምግቦችን የመመገብ ባህል እና ልምድ ስላለ ሌሎችንም ያለመመገብ ክፍተቶች ስላሉ እነዛን ክፍተቶች ውጭ አድመን ሴቶቹ ላይ ህጻናቶች ላይ መስራት ስላለብን ብለን አስበን ዜሮ አመት እስከ ሁለት አመት ባሉ ህጻናት ላይ እና የሚያጠቡ እና እርጉዝ እናቶች ላይ ልዩ ትኩረት ሰጠን እየሰራን ያለንበት ሂደት ነው ያለው። ፈጻጸሙን በተመለከተ ያሉት ሂደቶች ምን ይመስላሉ? ፕሮግራሙ ሲጀመር ያው እነዚህ ወረዳዎች ላይ ሁለት ነገሮች ናቸው። አንደኛ እዛ አካባቢ ያሉ አትክልቶች፣ ፍራፍሬዎች፣ አዝርቶች አርሶ አደሩ ጓሮ የሚተከሉትን እነዛ የመትከል ትላልቅ የሆኑ የተፋሰስ ስራዎችን በስፋት በመስራት እዚ አካባቢ ያሉ የሌሉ የተለያዩ የምግብ አይነቶች ካሉ እነዛ በቅለው አድገው ሴቶችና ህጻናት እንዲመገቡ የማድረግ ስራ። ከዛ ውጭ ደግሞ የእንስሳት ተዋጽኦ ውጤቶች እንደ በግ፣ ዶሮ፣ ፍየል፣ ባርካር እንዲያረቡ በማድረግ እነዛን ዛው ላሉ ለህጻናቶች እና እናቶች እንዲመገቡ የማድረግ ሂደት ነው እየተሰራ ያለው። እነዚህ ደግሞ ጥሩ ውጤት አምጥተዋል ብለን እናስባለን። ሲጀመር ኦልሬዲ ወደ ሰላሳ ሰባት ፐርሰንት ነው ችግሩ የነበረው። አሁን ግን እየቀነስ እየመጣንበት ሂደት አለ። እና ጅምሩ ጥሩ ነው፣ አበረታች ነው። በስፋት ነው እየሰራን ያለ ነው። ምናልባት ሴክተሮች በቅርጅት ነው የምንሰራው። ሰባት ሴክተሮች አሉ። ጤና ነው በዋናነት የሚመራው። አሁን እንግዲህ ከቅርብ ጊዜ ወዲህ ባለፈው አንድ አስር ወር በሚሆን ጊዜ ውስጥ የትግራይ ክልል ላይ ጦርነቱና ያለመረጋጋት አለ። ከዚያ አኳያ አፈጻጸሙ ላይ ምን ያስከተለው ተግዳሮት አለ? ኦልሬዲ ይሄ የተከሰተውን ነገር ያው ሁላችንም እንደምናውቀው እዛ አካባቢ የተወሰኑ የመፈናቀል ሂደቶች ያሉባቸው አካባቢ እኛ ደርሰን ወቅታዊ የሆኑ ድጋፎች የማድረግ ስራ እየሰራ ያለ ነው። የተለያዩ መንግስታዊ ያልሆኑ ድርጅቶች መንግስትን ትበሰቶ እየሰራበት ያለ ሂደት ነው ያለው። እና ምናልባት መጠኑ ትንሽ ሊቀንስ ይችላል። በተለያዩ መንገዶች ስራዎች እየተሰሩ ያለበት ሂደት አለ። ይሄ የቃል ኪዳን ስምምነት በጎርጎሮሳያኑ ሀያ ሰላሳ ወይም ከዘጠኝ ዓመት በኋላ በኢትዮጵያ የህጻናት መቀንጨርን ለማስቀረት አላማ አድርጎ እየሰራ ነው ያለው እና ከዚያ ኳያ ያስመዘገባችኋቸው ውጤቶች እና እያጋጠሟችሁ ያሉት ተግዳሮቶች ምንድን ናቸው? አበረታች ነገሮች አንደኛ ሰቡ ግንዛቤ ማደጉ አንድ ትልቅ አበረታች ስራችን ነው ብለን እናስባለን። ሌላው ደግሞ የተለያዩ ንጥረ ነገር የተሟላ የአመጋገብ ስራ እየተፈጠረ መምጣቱ፣ ይሄ በጣም አበረታች ስራዎቻችን ናቸው። ህጻናቱ ክብደት እና ከቁመት ጋር ተፈታታኝ የሆነ እድገት ይዘው እያደጉ መሆናቸው ለእኛ አበረታች ስራ ነው። ይሄ የጓሮ አትክል። ከዛ ውጭ ደግሞ ሰፋፊ መስኖ እርሻ ስራዎች፣ አካባቢው የአፋ እርባታ በስፋት ያለበት ነው። ማህበረሰቡ ግን እየተጠቀማ ያልሆነበት አካባቢ ነው። አሁን ግን እኛ ከገባን በኋላ እነዚህ ለውጦች እየመጡ ያሉበት ሂደት በጣም አበረታችን እና በጣም ትልቅ ውጤት ነው ብለን እናስባለን። ምናልባት እንደ ጥረት የምናየው እንደሚታወቀው ሀገራችን ያው የበጀት እጥረት አለብን። ያ የበጀት እጥረት በጣም ከፍተኛ ነው እና በጣም በስፋት ብንሰራ በአጭር ጊዜ ለውጡ እናመጣለን ብለን እናስባለን። ምናልባት እንደ ችግር ባየው ይሄ ከበጀት ጋር ተያይዞ ያለው ችግር ነው እና ምናልባት እሱ ከፍተኛ ችግራችን ነው ብዬ አስባለሁ። በጣም ነው አመሰግነው። አቶ መስፍን እርስዎ መጨመር የሚፈልጉት ያልተነሳ ጉዳይ ካለ? አመሰግናለሁ። በእኔ በኩል ጨርሻለሁ። በሪስጠላ ኤደን ገረመውን ለዝግጅቱ አመሰግናለሁ። አድማጮች የምትከታተሉት በ22 በ25 እና በ31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈው ስርጭት ነው። ተከታዩ ቅንብር ደግሞ የዩናይት ስቴትስን የምርጫ ሂደትና ስርዓት ይመለከታል። በዩናይት ስቴትስ ለሕግ የበላይነት የሚሰጥ አክብሮት ትልቅ ስፍራ አለው። ይህ ከሚገለጽባቸውም ፖለቲካዊ ሁነቶች መካከል አንዱ ምርጫ ነው። ዩናይትድ ስቴትስ በየአራት ዓመቱ የምታከናውነው ብሔራዊ ምርጫ በሀገሪቱ ልዩ ልዩ ሕጎች ይመራል። ባለድሎችም ሆነ ቅሬታ ያላቸው ወገኖች ታዲያ በአመዛኙ ሕጉን ተከትለው ይንቀሳቀሳሉ። ሀብታሙ ስዩም ለምሽቱ የዩናይት ስቴትስን የምርጫ ሂደት የሕግ አተያይ በአጭሩ ያስቃኘናል። ባለፈው ምሽት ዶናልድ ትራምፕን እንኳን ደስ ያለው ብያቸዋለሁ። ለሀገራችን ስምረት አብሬያቸው ለመስራትም ጥያቄ አቅርቤላቸዋለሁ። ለሁሉም አሜሪካውያን የሚሰራ ስኬታማ ፕሬዝዳንት ይሆናሉ ብዬ ተስፋ አድርጋለሁ። ሂላሪ ክሊንተን ናቸው። የቀድሞዋ የዩናይትድ ስቴትስ ፕሬዚደንታዊ እጩ በ2016 የጎርጎሳውያኑ ዘመን በተደረገው ፕሬዚደንታዊ ውድድር ከተሸነፉ በኋላ ካሰሙት የውጤቱን ተቀብያለሁ መልእክት የተወሰደ ነው። ሽንፈትን በጸጋ በመቀበል ረገድ እሳቸው የመጀመሪያው አይደሉም። ወደኋላ ሌላ ማሳያ እናመጣለን። ሁሉም እጩዎች ግን የምርጫ ፉክክር ውጤትን ይቀበላሉ ማለት አይደለም። ቅሬታቸውን ለፍርድ ቤት የወሰዱ አንዳንዴም ደግሞ ደጋፊዎቻቸው ለነውጥ የቀሰቀሱ ታይተዋል። ጥር 6 2021 በጎርጎሳውያኑ አቆጣጠር የዩናይትድ ስቴትስ የሕግ መወሰኛ ምክር ቤትን የድምፅ ማጽደቅ ሂደት ያወከውን ክስተት ማንሳት እንችላለን። ይህን የመሰሉ ያልተጠበቁ ክስተቶች ቢታዩም በአብዛኛው ዩናይትድ ስቴትስ ለሕግ የበላይነት ትልቅ እይታ የምትሰጥ አገር ናት። ሁሉም ነገር በህግ ወግ ወግ ይይዛል፤ የምርጫ ሂደቷ ሳይቀር። የዛሬው መሰናዶ ተያያዥ ጉዳዮችን ያነሳሳል። በርዕሰ ጉዳዩ ላይ ምሁራዊ ማብራሪያ እንዲሰጡን በካናዳው የዋተርሎ ዩኒቨርሲቲ በዓለም አቀፍ ግጭትና የመንግስት አስተዳደር ትምህርት የድኅረ ምረቃ ትምህርታቸውን በመከታተል ላይ ያሉት የህግ ጉዳዮች ተመራማሪም ናቸው አቶ ዘሪሁን አዲሱን ጋብዣለሁ። ይህ የአሜሪካ ድምፅ ከሸገር 102.1 ጋር በመተባበር የሚያቀርበው ምርጫን የተመለከተው ልዩ መርሃ ግብር ነው። ሀብታሙ ስዩም ነኝ። አብዛኞቹ የዩናይትድ ስቴትስ ዜጋዎች መብትና ግዴታ ከሀገሪቱ ህገ መንግስት ይመነጫል። ምርጫ ነክ መብትና ግዴታም እንዲሁ። ቀዳሚ ጥያቄ እንምዘዝ። በዩናይትድ ስቴትስ መምረጥ መብት ወይንስ የዜግነት ግዴታ ነው? አቶ ዘሪሁን ይቀጥላሉ። የአሜሪካ ህገ መንግስት ባለፉት አመታት በተለያየ ጊዜና ወቅቶች የተካሄዱ ማሻሻዮች ሁሉ ያልነኩት አንድ ክፍል ቢኖር ይህንን ነው። ምርጫን ግዴታ አስተዳደራዊ ስራዎችና ህጋዊ መዋቅሮች የሚጥለው መንግስትና የመንግስት አካላት ላይ ሲሆን፣ ግለሰቦች ወይም ዜጎች ግን የመምረጥ ነፃነትን ወይም ያለመምረጥንም ድምፅ የመንፈግ መብታቸውን ላይ ምንም አስተያየት አይሰጥም። ስለዚህ መምረጥ መብት ነው። ዜጎች እንዲመርጡ ይበረታታሉ። በተለያዩ ፖሊሲዎች አሜሪካውያን ይህንን መብታቸውን ኤክሰርሳይዝ እንዳያደርጉ የተወሰነ ገዳይ የጣለባቸው ታሪካዊ ሁኔታዎች አሉ። ወደ ሀያ የሚጠጉ ሀገራት በነገራችን ላይ ይህንን እንደ ግዴታ ያስቀመጡ ሀገሮች አሉ። ለዚህ ለምሳሌ አውስትራሊያ በቀዳሚነት ትጠቀሳለች። የተለያዩ አሜሪካ ግዛቶች ልዩ ልዩ የምርጫ ጉዳዮች ላይ የተለያየ ፌዴራል ህገ መንግስቱ ምንም ባላለባቸው ጉዳዮች እና የእነሱ አስተዳደራዊ ጉዳዮች ላይ እነዛ ላይ የሚያወጣቸው የተለያዩ ጎች ስላሉ ምናልባት የፕሬዚደንሻል ኤሌክሽኑን በእንደዛ ማንዳቶሪ ለማድረግ አይነት እንቅስቃሴ ቢኖርም ብዙ ብዙ ዘርፈ ብዙ ተግዳሮቶች እና የተለያዩ የፖሊሲ ማቀፍ ማሻሻዎች፣ ድጋፎች የሚያስፈልጉት ነው የሚሆነው። አርጊመንቱ ምንድነው? መምረጥ መብት ብቻ ሳይሆን መሆን ያለበት የዛ ሰው አለመምረጥ ባልመረጠው መንግስት የመተዳደር ውስጥ ግዴታ ውስጥ ይገባል። ሌላ ደግሞ ምን ያመጣል? አሜሪካ ላይ መራጮች በጣም ቁጥር እያነሱ ናቸው። አሁን ከፍተኛ መራጭ የመረጠ ባለፈው ሁለት ሚሊዮን ተጨማሪ ከባለፉ ከ2016 በላይ ከፍ ያለ መራጭ ነው። ይህም በአሜሪካ እንግዲህ ታሪክ ከሚባሉት ውስጥ የሚጠቀስ ነው። ያም ሆኖ ይህ ግን ስቲል መምረጥ ከሚገባው ኢሊጂብል ከምንለው መራጭ በጣም ያነሰ ነው። ስለዚህ መራጭን ቁጥር ለማበራከት ይህንን ማበረታታት እና እንደ ማንዳቶሪ ማድረግ አንድ ጠቃሚ ተደርጎ ይወሰዳል። ምክንያቱም ደግሞ መንግስት የህብረተሰቡ ነጸብራቅ እንዲሆን የተገዢ ወይም የመራጩ ነጻ ፈቃድ ወይም በጎ ይሁን ተያገኘ መንግስት መሆኑን ለማረጋገጥ በጣም በርከት ያለ ሰው መራጭ መምረጥ ከሚችለው እንዲመርጥ እንዲሆን ይጠበቃል። የዩናይትድ ስቴትስ ዜጎች የመምረጥ መብታቸውን በተገቢው መጠን አልተጠቀሙም በሚል እንደሚወቀሱ የሚያስታውሱት አቶ ዘሪሁን በጎረጎሳያኑ አቆጣጠር 2001 ዓ.ም ሀገሪቱ ከደረሰባት የሽብር ጥቃት በኋላ ዜጎች በምርጫ የመሳተፍ ፍላጎታቸው እንዳንሰራራም ይጠቅሳሉ። በቅርቡ ሀገሪቱ ያስተናገደችው በጆ ባይደን እና ዶናልድ ትራምፕ መካከል የነበረው ፕሬዚደንታዊ ፉክክር ከፍተኛ መራጮችን ያስተናገደ ተደርጎ ተመዝግበዋል። ለዚህ የሚጠቀሱ ምክንያቶች አሉ። የተለያዩ ምክንያቶች ይጠቀሳሉ። አንደኛው ያው የትራምፕ ፕሬዚደንስ ያመጣው ችግር፣ ብዙ ሰው አለመምረጡ ምን ያህል ዋጋ እንደሚያስከፍለው እና በራሱ በግሉ ውሳኔ ነው። አገራዊ አንደምታ እንዳለው እና የግሉ ሕይወት ላይም ጫና እንደሚያመጣ አይቶታል። ሁለተኛ ደግሞ አጠቃላይ ፖለቲካ ስርዓቱን ምን ያህል እንደሚያረጋጋና የራሱን የመረጠውን ድምፅ የሚፈልገውን የፖለቲካ ስርዓትን ለማስጠበቅ እንደሚጠቅም ያንን ማሳያ ተደርጎ ሊታይ ይችላል። ስለዚህ አሜሪካውያን አሁን ድምፅ እንዲሰጡ በተለያየ መንገድ የተለያዩ ቅስቀሳዎችና ማበረታቶቻዎች አንጻር ይሰማል። ይሄ ከአንድ ከዲሞክራቲክ ወይም ከሪፐብሊካን የሚመነጭ ሀሳብ ከሆነ የአንደኛውን መራጭ ብቻ የመቀስቀስ እና ወደዛ አይነት የመራጭ ሂደት ውስጥ የማስገባት ነው የሚሆነው። የአሜሪካውያንን አጠቃላይ የምርጫ ንቃተ ሕሊና፣ የፖለቲካል ተሳትፎ የማሳደግ እና ወደ ፖለቲካ ውስጥ ያላቸውንም ሚና በደንብ እንዲጎላ የማድረግ ሂደት ነው። ዜጎች መብታቸውን ተጠቅመው ድምፅ በሚሰጡበት ጊዜ የምርጫ ሂደት እንከኖች አንዳንድ ይፈጠራሉ። እነዚህ እንከኖች ድጋሚ ቆጠራ እንዲደረግ አሊያም ደግሞ የምርጫውን ውጤት እስከ ማሰረዝም ሊደርሱ ይችላሉ። በዩናይትድ ስቴትስ የምርጫ ስርዓት የምርጫ እንከኖች ተፈጥረዋል የሚያስብሉ ሁኔታዎችን በጥቂቱ እንስማ። የአሜሪካ ሕገ መንግሥት እና ሌሎች የምርጫ ሕጎቹ እንደሚሉት ፍራውድ ሊኖር ይችላል። የምርጫ መጭበርበር እንደምንለው የተለያዩ ምክንያት የምርጫ ካርዶች የታለመላቸውን መንገድ ላይደርሱ ይችላል። የድምፅ አሰጣጡ ሂደት በራሱ በሚገባ ሳይሰራና ሳይበጅ ሲቀር፣ የድምፅ ኮሮጆ ሳጥኑ እና ድምፅ አሰጣጥ ሂደቱ የባክኑ ድምፆች ይኖራሉ። ይሄ ምን ያስከትላል? የባክኑት ድምፆች በኋላ ክርክር ሲነሳ ይቆጠሩ አይቆጠሩ ወደ ፍርድ ቤት እንሄድ የሚያስብሉ ብዙ አይነት ጥያቄዎች ያስነሳል። ሌሎቹ ደግሞ ምንድነው፣ የተለያዩ ልዩ ልዩ ድምፆች ፍላጎቶች አለመወከል ወይም እንዲስተናገዱ አለማድረግ እና የተወሰነ ድምፅ ብቻ እንዲስተናገድ የሚያደርግ አቅራዊ እና ህጋዊ ሂደት ኦልሬዲ አለ። እሱን ፍትሐዊ እንዳይሆን የተወሰነ ያደርገዋል። የተወሰኑ መራጮች ሌላው ምናልባት ቅድም እንዳልኩ አንደር ቮትስ እና ኦቨር ቮት የሚሉት ያመጣል። ምንድን ነው አንደር ቮት? አሁን ቅድም ስል ባሎት ምርጫ የሰጡ ሰዎች አሜሪካውያን ምርጫ ከሰጡ በኋላ አንዳንድ ጊዜ ኤክስ አድርገው የትኛውን መራጭ ድምፅ ሳይሰጡ ካርዱን ኮረጆ ውስጥ ሊያስገቡ ይችላሉ። ይሄ ፕሮቴስት ቮት የሚሉት ነው፣ ማለት የተቃውሞ ድምፅ እጩዎች አይወክሉኝም ለእኔ አይበጁም ያለ ሰው እንደዚ አይነት ቅጣት ሊያደርግ ይችላል። አንዳንዴ ግን ያለ ስሌት ሳያውቅ አንድ ሰው በስህተት እንደዚ አይነት ድምፆች ይሰጣል። ያ ማለት ምንድነው እየመረጠ መምረጡ እየፈለገ ግን ድምፁ ባክኖበታል። ስለዚህ ቆጠራ ላይ እነዚህ አይነት ጭቅጭቆች ያመጣል። ድምፁን የሰጠው ለዚህ አካል ነው ለዛኛው ተመራጭ ወይም ተወደ እጩ ነው የሚለው ሌላ አይነት ክርክር ያመጣል። አሁን ባለፈው የሚያየነው ብዙ የተበላሹ የተወሰኑ ድምፆች አሉ። ሌላ ደግሞ አንድ የተነሳ ክርክር በህይወት የሌሉ ሰዎች ድምፅ ሰጥተዋል የሚል ነው። እሱ በጣም አነስተኛ ቁጥርም ቢሆን ይህም በራሱ የምርጫ ውጤቶች ላይ አንዳንድ አካባቢዎች ላይ መዛባትን ሊያመጣ ይችላል። የሌሉ ሰዎች በደንብ ድምጽ መስታቸው ከተረጋገጠ። ሌላው እንግዲህ ሲሬስ ሆኖ በዚኛው ምርጫ ብዙ ውዝግብ ያስነሳው የማሽን ታቡሌሽን ኤረር ምንለው የምንለው ነው። ይሄ የምርጫ ውጤቶቹን የድምጽ የሚቆጥሩት ማሽኖች ኮምፒውተራይዝ ቢሆኑ ማሽኖች ስለሆኑ አንዳንድ ጊዜ ስህተት ይሰራሉ። ይህም አንዳንዶች ይህንን ማሽኖቹን በተገቢ መንገድ ስራ ላይ እንዳይውሉ የተደረጉ እና ችግር ያለባቸው በሶስተኛ አካል ውጤት እንዲያዛቡ ተደርገው የተሰሩ ይቀርባሉ የሚል ቅሬታ ይመጣል። አንዳንድ ግን በህጋዊ ሂደት ማጣራት ባለፈው ምርጫ ላይ ብዙም እንደዛ አይነት የተገኙም ግን ከዚህ በፊት ለምሳሌ በሁለት ሺህ ምርጫ ላይ ከእንደገና ወደ ሪካውንቲንግ የተገባው አንዱ የማሽኖቹ የዚህ የምርጫ ሂደት ላይ ከእንደገና ጥርጣሬና ችግር በማስነሳቱ ነው። በአልጎር በኩል ወደ ሪካውንቲንግ እንዲገባ የድጋሚ ቆጠራው ሲሆን በእጅ እንዲሆን የሚፈለግበት ምክንያት ብዙ ጊዜ ተወስዶ ቁጭ ብሎ የተለያዩ ሰዎች ቆጣሪዎች፣ ባሉበት ሚስጥራዊ በተጠበቀው ስፍራ ላይ እንግዲህ እነዚህን ቆጠራዎች ጊዜ ወስደው እንዲያደርጉና የመጨረሻ ውጤት ማሳወቂያ ሂደት ይከተላል ማለት ነው። በተፈጠሩ የምርጫ ሂደቶች ምክንያት ቅሬታ ያለው አካል የምርጫውን ሂደት ካስተባበረው ተቋም ጀምሮ እስከ ግዛቶችና ፌዴራል ጠቅላይ ፍርድ ቤቶች ድረስ ስሞታውን ማቅረብ ይችላል። ቅሬታው እንደተደገፈበት ማስረጃ ታይቶ ድጋሚ ቆጠራ ሊታዘዝለት አሊያም ደግሞ የምርጫው ውጤትም ሊሰረዝ ይችላል። ይህም ካልሆነ ደግሞ የቀደመው ውጤት ይጸናል። እነሆ አንድ ማሳያ ስለ ሕይወቴ። በዩናይትድ ስቴትስ ታሪክ በተቀራራቢ ውጤት ተጠናቀዋል ተብለው በተደጋጋሚ ከሚጠቀሱት ፕሬዚደንታዊ ፉክክሮች መካከል አንዱ በጎርጎሳውያኑ 2000 ዓ.ም በጆርጅ ቡሽና አልጎር መካከል የተደረገው ነው። ከህዝብ በቀጥታ የተገኘን አብላጫ ድምፅ ያገኙት አልጎር ነበሩ። በውክል መራጮች ወይም ኤሌክትሮርስ ቁጥር በመበለጣቸው ግን ቡሽ የውድድሩ አሸናፊ ሆኗል። በፍሎሪዳ ግዛት በተደረገው ቆጠራ ላይ ቅሬታ ያላቸው አልጎር ጉዳዩን እስከ ፌዴራል ጠቅላይ ፍርድ ቤት ድረስ ወስደውታል። የኋላ የኋላ አምስት ለአራት በሆነ የዳኞች ውሳኔ ተሸናፊነታቸው ተረጋግጧል። በዚያ ወቅት ይህንን ብለው ነበረ። Now the US Supreme Court has spoken. Let there be no doubt. የዩናይትድ ስቴትስ ጠቅላይ ፍርድ ቤት ተናግረዋል። በፍርድ ቤቱ ውሳኔ አጥብቄ ባልስማማም፣ ማማም እንደተቀበልኩት ግን ጥርጥር ሊኖር አይገባም። በመጪው ሰኞ የውክል መራጮች ተቋም የሚያጸድቀውን ውጤት እቀበላለሁ። ዛሬ ምሽት ለሕዝባችን አንድነትና ለዲሞክራሲያችን መጠናከር ስል መሸነፌን ተቀብያለሁ ነው ያሉት። በዩናይትድ ስቴትስ የምርጫ ታሪክ ተደጋጋሚ ምርጫ ነክ ክርክር የሚነሳባቸው ግዛቶች አሉ። ብዙ ጊዜ እነዚህ ክርክሮች የሚነሱት የምርጫ ውጤት የሚወስኑ የምንላቸው ግዛቶች ላይ ላይ በብዛት ይነሳል። ወይ ስዊንግ ስንል ብዙ ጊዜ በተለምዶ እንግዲህ እነ ሚችጋንን እነ ፍሎራይዳን እነዚህን ዊስኮንሲን እነዚህ ይነሳሉ። አንዳንድ ጊዜ ግን አሁን ልክ እንደታየው እንደ ሁለት ሻው እንደ ጆርጂያ አይነት ከብዙ አመታት አንዳንድ ጊዜ መራጮች ሊቀየሩ ይችላሉ። ከዛ በፊት ሪፐብሊካን የነበረ መራጭ የህዝብ ስርጭት እና አሰፋፈር እድሜ ልዩነቶች በጊዜ ሂደት የፖሊሲ ለውጥ ምናልባት ልዩነቶች በመምጣቱ ከዛም በተጨማሪ ደግሞ እንደ ስቴሲ አብርሃም ያሉ በጣም ትላልቅ አንቂዎች ቮተር ሰፕሬሽን ላይ በጣም ከፍተኛ ስራ በመስራታቸው እና ብዙ ጥቁር እና ሌሎች ፒፕል ኦፍ ከለር የምንላቸው ማይኖሪቲስ መራጭ እንዲሆኑ ካርድ እንዲያወጡና እንዲመዘገቡና መራጭ እንዲሆኑ በማስደረጋቸው ድምፅ በመስጠታቸው የምርጫውን ውጤት ቀይረውታል። ሪፐብሊካኖች የምርጫ ውጤት ዳግም ቆጠራ እንዲኖር አንዱ ከጠየቁባቸው ግዛቶች ጆርጃ ነበረች። በወቅቱ የቀረቡ ጥያቄዎች ውድቅ በመደረጋቸው ከዛ በላይ መሄድ አልተቻለም። ፍሎሪዳ ላይም ፍርድ ቤት ክርክሮች ነበሩ። እነዚያ ክርክሮች ማለት የቀረቡ በማስረጃ ኤቪደንስ ቤዝድ የሆኑ አሳማኝ ክርክሮች ስላልቀረቡ ከዚህ በላይ ሊሄዱ አልተቻለም። በመሰል ደረጃዎች ያለፈውን ድምፅ የሚያጸድቀው ኤሌክቶራል ኮሌጅ እየተባለ የሚጠራው በየግዛቱ ድምፃቸውን የሰጡ ሰዎችን የወከለው 538 መራጮች ድምፃቸውን ከሰጡ በኋላ ነው። በዩናይትድ ስቴትስ ምክር ቤት ውስጥ የሚደረገውን የመጨረሻ የማጽደቅ ሂደት የሚመሩት የወቅቱ የሀገሪቱ ምክትል ፕሬዚደንት ናቸው። እሳቸው አንዳንድ ጊዜ እጩም ሊሆኑ ይችላሉ። ምክትል ፕሬዚዳንቱ በዚህ ጋ ትልቅ ስልጣኑ ምንድነው? የመንግስት አስተዳደራዊ አካል ሆኖ ነፃ ሆኖ የሚወግድ ነው። ምናልባት አንዳንድ የምክትል ፕሬዚዳንቱ ራሱ ለምርጫ የሚወዳደር ሆኖ ያጋጥም ይችላል። ልክ አልጎር እንደዛ ነበር ለምሳሌ። ወይ ደግሞ ራሱም ድጋሚ ከፕሬዚዳንቱ ጋር ለመወዳደር የሚፈልግ ሊሆን ይችላል። ግን በገለልተኝነት እነዚህ ያሉ የሁለት ፖለቲካ ፍላጎቶች አቻችሎ በጠበቀ መልኩ እንዲሄዱ የማስቻል ነው። የምርጫ ሂደቶችና ልማዶች ሀገራት አንዳቸው ከአንዳቸው የሚማሯቸው ቁም ነገሮች እንደሆኑ በዓመታት ውስጥ ታይቷል። ኢትዮጵያና ኢትዮጵያውያን ዝ ከዩናይትድ ስቴትስ የምርጫ ሂደትና ባህል ሊማሩት የሚችሉት ቁም ነገር ይኖር ይሆን? ብዙ ነገር አለ ብዬ አምናለሁ። አንደኛው ለሕግና ለሕጋዊ ስርዓቱ የማድረግ ምርጫ የሚያስፈጽሙ አካላት ላይ አመኔታ በመጣል የምርጫ ስርዓቱን ግን ቻሌንጅ ማድረግ አላግባብ የድምፅ አካሄዶች ሲኖሩ ቅሬታዎቹን በህግ ተከትሎ የማቅረብ ያንን ደግሞ እስከ ከፍተኛው የመጨረሻ ደረጃ ድረስ እስከ ፍርድ ቤት ቢሆን አሟጡ የመጠቀምን ይገባል። ፍርድ ቤት ገለልተኝነትና ነፃነቱን በጊዜ ሂደት እየፈተንን ወደዛ አይነት ስርዓት የመገንባት ሂደት ውስጥ እንድንገባ ማድረግ ማስቻል መለማመድ መቻል አለብን። በየጊዜው ለሚመጡ አዳዲስ ችግሮች ህገ መንግስትን ጭምር የማሻሻል ሂደት ይሄ በጣም እኛ አገር ህጎችን የመንካትና የማሻሻል ነገር ብዙ እንፈራለን። በተዘዋሪ ደግሞ ብዙ ቅሬታዎች የሚነሱባቸው ህጎች ይኖራሉ። ለምሳሌ የኢትዮጵያ ምርጫ ህግ ብዙ ክርክር ይነሳበታል፣ እንዲሻሻል ሀሳብ ይቀርባል። እዛ ላይም ለምሳሌ ወደፊት እንግዲህ ከዚህ በፊት በአዲሱ መንግስት መሰረት ወደፊት እናየዋለን ተብሏል። ምክንያቱም ብዙ ድምፆች ሊያባክን ይችላል፣ የተለያዩ ፖለቲካል ፓርቲዎች ድምፅ መበታትን ሊያመጣ ይችላል እና እዛ ላይም ምናልባት ወደፊት የብዙሃን ድምፆች የሚስተናገዱበት ምክር ቤት እንዲሆን መንግስትም እነዚን ድምፆች ደግሞ በምርጫ ስርዓት ውስጥ ታቀፉ በህግ ስርዓት ውስጥ እንዲታዩ ሌሎች ህጎችን በደንብ ፖሊሲ ማዕቀፍም ማሻሻል ያስፈልጋል። አብራችሁን ስለቆያችሁ አመስጋኞች ነን። ሙያዊ ትንታኔ ሰጡንን በካናዳ ዋተርሎ ዩኒቨርሲቲ በዓለም አቀፍ ግጭትና የመንግሥት አስተዳደር ትምህርት ዘርፍ የድኅረ ምረቃ ትምህርታቸውን በመከታተል ላይ ያሉት የሕግ ጉዳዮች ተመራማሪም ናቸው አቶ ዘሬሁን አዲሱን በድጋሚ አመሰግናለሁ። በቀጣይ ሳምንት ከሌላ ርዕስ ጋር እንገናኛለን። ምን ለቅንብሩ አመሰግናለሁ። አድማጮች የምትከታተሉት በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አሁን ወደ ምሽቱ የመጨረሻ ቅንብር ነው የምናልፈው። ጉዳይ ኦን ይሰኛል። ከስድስት ወራት በፊት ሥራ የጀመረ ሥራ ፈላጊና ቀጣሪዎችን አገናኝ የተንቀሳቃሽ ስልክ አውታር ነው። በሺዎች የሚቆጠሩ ኢትዮጵያውያን በስልካቸው ላይ በመጫን እየተጠቀሙበት እንደሆነም የፈጠራው ባለቤቶች ይናገራሉ። ከጉልበት ሥራ ጀምሮ ያሉ ሥራዎችን ለሚፈልጉ እንጀራ ፈላጊዎች መልካም አማራጭ እንደሚሆን ተስፋ የተጣለበትን መተግበሪያ ያዘጋጀውን ተቋም የሚመራውን አለም አብርሃን ሀብታሙ ስዩም አነጋግሮት ተከታዩን አቀናብረዋል። ስሜ አለም አብረሃ ይባላል። የጉዳይ ኦንላይን ኤልኤልሲ ኩባንያ መስራች እና ዋና ስራ አስኪያጅ ነኝ። የምገኘው በዚሁ በሰሜን አሜሪካ በቨርጂኒያ ነው። ጉዳይ የተሰኘውን አገልግሎት ወይም መተግበሪያ ለመጀመር ምክንያት የሆኗችሁ ጉዳዮች ምንድን ናቸው? እንግዲህ ጉዳይ እንደ መነሻ ሀሳብ የሆነው ኢትዮጵያ በምመላለስበት ወቅት ከማያቸው ነገሮች ተነስቼ ነው እና አንዳንድ ነገሮች ለእለት ለእለት ትኖሮ የሚያስፈልጉ ነገሮች ሲፈለጉ ኢትዮጵያ ውስጥ አብዛኛው ነገር ቢኖርም ቶሎ መረጃውን ማግኘት የምትፈልገውን ነገር ቶሎ በቅልጥፍና መፈጸም የሚለው ነገር አስቸጋሪ እንደሆነ አይቻለሁኝ እና ቤተሰቦችም አካባቢ የሆነ ነገር ሲፈልጉ መረጃ ሲፈልጉ፣ ር የሆነ ነገር ማስፈጸም ሲፈልጉ የሚያስቸግራቸው ነገር አለ። አሁን ቤት ውስጥ መብራት ማሰራት፣ ዲሽን ማስጠገን፣ ሰራተኛ ማግኘት ሊሆን ይችላል የቤት ሰራተኛ ውጣ ውረዶች አላቸው። ሰራ ትራውን ቢኖርም ማገናኛው ድልድይ ብዙ የተሰራ አይደለም እና እዛች ጋር በጣም ቀላል በሆነ ሀሳብ ፈላጊው እና ተፈላጊው የሚገናኙበት መድረክ ቢዘጋጅ የሰዎችን ኑሮ ያቀላል ከሚል ሀሳብ የተነሳ ነው የሰራችሁት መተግበሪያ። ምን አይነት የህብረተሰብ ክፍሎች ላይ በዋነኝነት ያተኩራል? በምን መልኩ ውስጥ ነው የስራ ግንኙነትን የሚያቀላጥፈው መተግበሪያው ስሙ ጉዳይ ኦን ነው። ስፔሊንጉ ጂኦኦ ዲኤዋይ ኦኤን ነው፣ እና መተግበሪያው እንግዲህ አካታች የሆነ ለማድረግ ሞክረናል። ይህም ማለት በጣም ዝቅተኛ ከሚባለው ስራ ጀምሮ ለምሳሌ የቀን ስራ፣ ኮንስትራክሽን የጉልበት ስራ ከሚሰሩት ጀምሮ እንደው በተወሰነ መልኩ ከፊል ፕሮፌሽናል የሆኑ ስራዎች ድረስ ለምሳሌ የሂሳብ ባለሙያ ሊሆን ይችላል፣ ጉዳይ አስፈጻሚ፣ ትርጉም ስራ ሊሆን ይችላል። እስከዚህ ድረስ ያሉትን እነዚህ ቋሚ ያልሆኑ ስራዎች ግን በተደጋጋሚነት በቀጣይነት ቢገኙ ስራዎቹ እንደው የኑሮን ሁኔታ ለመደጎም ለመደገፍ የሚችሉ አይነት ለማስቻል የተዘጋጀ መተግበሪያ ነው። ስለዚህ በአንዱ ገጽታው እነዚህን ሰራተኞች ስራ የሚፈልጉ ገቢ የሚፈልጉ የስራ ገበታቸውን ማስፋት የሚፈልጉ ሰዎችን አካታች ያደርጋል። በሌላ ገጽታው ደግሞ እንደ መደበኛ ተጠቃሚ ሆኖ ሰው ሲመጣ መተግበሪያውን ከፍቶ በሚፈልገው የስራ ዘርፍ ወይም ሞያ ከቤት ሰራተኛ፣ ቴክኒሽያን፣ መካኒክ ሊሆን ይችላል፣ የፈለገውን ቀጥታ የሙያ ዘርፍ ውስጥ በመግባት በአቅራቢያው ያለ በቅርብ ርቀት ላይ የሚገኙ ሰራተኞችን እንዲያገኙ ያስችላል እና ቀጥታ ሰው የሚፈልገውን የመረጠውን ባለሙያ ደውሎ ማነጋገር፣ ወደ ስራው መሄድ፣ መደራደር ይችላል ማለት ነው እንግዲህ አንደኛው ነገር በቅርብ ርቀት ያሉ ሰዎችን ማገናኘት ማስቻሉ ስለሆነ፣ በተለይ በከተሞች አካባቢ በተለይ አዲስ አበባ ያለውን የትራንስፖርት መጨናነቅ ሰዎች ስራ ለመፈለግ ብለው እንኳን ወጥቶ የሚንከራተቱትን በጣም ይቀንሳል። የሰዎችን ኑሮ በሁለቱም በኩል በአሰሪውም በሰራተኛውም በኩል ያሉትን ነገሮች ፈተናዎች እንደው ማቃለል ይችላል የሚል ጥቅም ነው ያለው። እና ከጀመርን እንግዲህ አሁን ስድስት ወር ሆነን። አዲስ አበባ ውስጥ ነው መጀመሪያ ያስጀመር ነው። አዲስ አበባ ላይ ትኩረት አድርገን፣ ያው አዲስ አበባ ብዙ ፖፕሌሽን ምንድነው የህዝብ ብዛት የሚገኝበት ከተማ እንደመሆኑ ትልቅ ከተማ እንደመሆኑ መጠን እና አሁን ላይ ከአስራ አምስት ሺህ በላይ ጠቅላላ ተጠቃሚዎች ደርሰናል። ከአምስት ሺህ በላይ የሚሆኑት አገልግሎት ሰጪዎች ወይም እነዚህ ሰራተኞች በስራ ባለሙያ ዘርፍ ላይ የተመዘገቡት ናቸው። አለም እንግዲህ አንተም እንደምታውቀው ሁሉም ባይባሉም ጥቂት የማይባሉ በተለይ በቀን ስራ ውስጥ የተሰማሩ ሰዎች ከቴክኖሎጂ ጋር ያላቸው ቁርኝት እምብዛም ነው ይባላል። ይህም መተግበሪያ በቀላሉ ተረድተው እንዲጠቀሙበት በማድረግ ረገድ ምን ያክል ጥራችኋል? ለነሱ ለማቅለል ቶሎ የሚረዱትና ቶሎ የሚግባቡት እንዲሆን ምን ያህል ሰርታችኋል? በጣም ጥሩ ጥያቄ ነው የጠየቀኝ። ይሄ እንግዲህ መጀመሪያ ስንጀምር ያጋጠመን ተግዳሮት ነበረ። አንደኛ ስማርትፎን ራሱ በጣም በብዛት ተጠቃሚው ብዛት ያን ያህል አይደለም ኢትዮጵያ ውስጥ። ከዛ ቀጥሎ ደግሞ የዲጂታል ሊትሬሲ ወይም እንደዚህ አፕሊኬሽን የመጠቀም እውቀቱ ወይም ቅርበቱ እንደጠበቅ ነው አይደለም የሆነው። ስለዚህ ምንድን ያደረግ ነው? አንደኛ አሁን መተግበሪያ መጫን የማይችል ስልክ ያላቸውን ሰዎች ስማርትፎን የሌላቸውን ሰዎች ሁሉ አንተውም አካታች ነው። የራሳችን ባለሙያዎች አሉ በየመንገዱ እየሄዱ በየቦታው በየማሰልጠኛ ተቋማቱ እየዞሩ እነዚህን ስራ የሚፈልጉ ሰዎችን ኦንቦርድ የሚያደርጉበት ወይም የሚያስገቡበት መንገድ አለን መተግበሪያው ባይኖራቸውም ሰራተኞቹ። ከዛ ተጨማሪ ደግሞ በየጊዜው አጣጭር የሆኑ እንደ ስልጠና አይነት ነገር እያዘጋጀን ድጋፍ እናደርጋለን። አጠቃቀሙ ቀላል እንዲሆን ለመርዳት ለማስረዳት እንሞክራለን። ከዚህ ተጨማሪ ደግሞ ባለፈው ስድስት ወር ውስጥ ቢያንስ ወደ ስድስት ወደ ሰባት ጊዜ መተግበሪያውን አሻሽልነዋል፣ አበልጽገነዋል። ይህም የሆነው ከተጠቃሚዎቹ በሚደርሱን አስተያየቶች እና ጥቆማዎች ማሻሻያዎች እያደረግን እያደረግን አሁን ለማቃለል የተቻለውን ያህል እያደረግን ነው። በተረፈ ያው መተግበሪያውን ባይጭኑም ስራ የሚፈልጉ ሰዎች ባሉበት አካባቢ ማፕ ላይ ዲጂታል ፕሬዘንሱን እንዲያገኙና የስራ እድሎችን እንዲያገኙ እገዛ እያደረግንን ያለ ነው። በቅርቡ ደግሞ የኮል ሴንተር አገልግሎት ለመጀመር ማስፋፊያ እያደረግን ነው። ምክንያቱም ካለን መረጃ ኢትዮጵያ ውስጥ ካለው መረጃ የአፕሊኬሽን ወይም የመተግበሪያ አጠቃቀሙ ባህሉ እያደገ ነው፣ እየተሻሻለ ነው። ነገር ግን የሚፈለገው ያህል ስላልደረሰ እዛ ቦታ እስክንደርስ ድረስ ደግሞ ሰው የሚመቸው ወደ ኮል ሴንተር በመደወል ልክ የታክሲ አገልግሎት እንደሚጠሩት ልክ እንደዛ አይነት አገልግሎትም እየጀመርን እየተዘጋጀን ያለ ነው። እዛ ላይ የሚጠቀሙበት ሰዎች በተለይ ደግሞ ስራ ፈላጊዎች ይህንን አገልግሎት ለማግኘት የሚጠበቅባቸው ክፍያ አለ ወይ? አሁን ላይ ምንም አይነት አገልግሎት ክፍያ አንጠይቅም። አገልግሎት ሰጪዎችም አገልግሎት ተጠቃሚዎችም በነፃ መተግበሪያውን ከጉግል ፕሌይ ስቶር ለአንድሮይድ ስልክ ወይም ከአፕል አፕ ስቶር ለአይፎን ስልኮች በማውረድ በመጫን መጠቀም ይችላሉ። ብቸኛው የምንጠይቀው ነገር ምንድን ነው? አገልግሎት ሰጪዎችን ሲመዘገቡ ትክክለኛ መረጃችሁን ስጡን እንላለን። ትክክለኛ የፎቶ መልካቸውን የሚያሳይ የፕሮፋይል ፎቶ እንዲያስገቡ፣ መታወቂያቸውን እንዲያስገቡ ማስገቢያ ቦታ አለ፣ ሲመዘገቡ እንዲያስገቡ እናደርጋለን። ይህን የምናደርግበት ምክንያት ትክክለኛ መረጃ ያስገቡ ስራ ፈላጊዎች ወይም ሰራተኞች ከሆኑ ቨሪፋይድ የሚል አርማ እንሰጠዋለን፣ የተረጋገጠ በጉዳይ የተረጋገጠ የሚል አርማ እንሰጣቸዋለን። ያ አርማ ጥቅሙ ምንድን ነው? ሰዎች ፈላጊዎች ሰራተኛ ፈላጊዎች መጥተው መተግበሪያው ላይ ሲፈልጉ ቅድሚያ ይሰጣቸዋል። ውጤቱ ላይ ፈልገው ሲያገኙ ውጤቱ ላይ በቅድሚያ ከላይ እንዲወጡ ይደረጋል። አርማውም አለ። ያ ለተጠቃሚዎቹ ትንሽ እምነትን ይሰጣል። ያው ሙሉ ለሙሉ እምነትን መፍጠር ባይቻልም ባለው አቅም ትክክለኛ መረጃ መግባቱን በማረጋገጥ እንግዲህ ጥሩ የሆነ እንትን ለመፍጠር እየሞከርን ነው። ከዚህ ተጨማሪ ደግሞ ወደፊት ተጨማሪ መሻሻያዎችን በማድረግ አሁን ለምሳሌ ሰራተኞች ያላቸውን የትምህርት ማስረጃዎች፣ ሰርቲፊኬቶች፣ እነዚህ እነዚህን ማረጋገጫዎች በማስገባት ደግሞ የተሻለ እይታ እንዲያገኙ የተሻለ የስራ እድል እንዲያገኙ ማስፋፊያዎችም እየሰራ ያለ ነው። በጣም አመሰግናለሁ በድጋሚ ዓለም አብረሃ ጉዳይ ኦውን ስለተሰኘው ሰራተኛና አሰሪዎች ስለሚያገናኘው አገልግሎት ወይንም አውታር ስለአብራራህልን በአድማጮችም በእጅጉ አመሰግናለሁ። መልካም እድል ግጠማችሁ። መልካም ምሽት ይሁንል። እግዜር ስጥልን። በጣም አመሰግናለሁ። መልካም ቀን። ሀብታሙን ለዝግጅቷ አመሰግናለሁ። አድማጮች የምሽቱ ዝግጅታችንንም ወደ ማጠናቀቁ ተቃርበናል። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በሰላሳ አንድ ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንሳ ፕሮግራም እዚህ ላይ ያበቃ። አስተናጋጃችሁ አሉላ ከበደ ከፕሮግራም አቀናባሪ የብርሃን ኃይሉ ጋር በዚሁ እንሰናብታለን። ነገ እሁድ ከምሽ ሶስት ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን። በእኛ በኩል ሰላም፣ ደህን አደሩ።